The Voice of America. የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የናይጄሪያ ወታደሮች ሌጎስ ውስጥ በሰላማዊ ተቃውሞ ሰልፈኞች ላይ ከልክ ያለፈና ያልተመጣጠነ ሲሉ የገለጹትን ኃይል ተጠቅመዋል በማለት አጥብቀው አውግዘዋል። ይህን ወንጀል የፈጸሙት ሰዎች ለፍርድ እንዲቀርቡም ከፍተኛ ኮሚሽነሯ ሚሻል ባችለት አሳስበዋል። ዘጋቢያችን ሊዛ ሽላይን ለአሜሪካ ድምፅ ያጠናቀረችውን ዘገባ ቆንጅታ ታቀርበዋለች። ሌጎስ ውስጥ ቢያንስ አስራ ሁለት ተቃዋሚ ሰልፈኞች እንደተገደሉና ሌሎች ብዙዎች እንደቆሰሉ አምነስቲ ኢንተርናሽናል አስታውቋል። ያልታጠቁ ሰዎች ላይ ተኩስ ከፍቶ መግደል ያለፍርድ ሂደት በዘፈቀደ ከመረሸን አድራጎት የሚፈረጅ ነው ብሏል አምነስቲ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነሯ ሚሸል ባችሌት ተቃዋሚ ሰልፈኞቹ ላይ ተኩስ ከመከፈቱ በፊት የቴሌቪዥን ካሜራዎችና መብራቶች እንዲጠፉ ተደርጓል የሚሉት ሪፖርቶች እንዳሳሰቧቸው ገልጸዋል። እውነት ሆኖ ከተገኘ ይህ ዘግናኝ ጥቃት ለሰላማዊ ተቃውሞ በወጡ ሰዎች ላይ የተፈጸመው ሆን ተብሎ ታስቦበት ታቅዶና ተቀነባብሮ መሆኑን የሚያመለክት ነው ብለዋል። ማክሰኞ ለት የተፈጸመው ድርጊት በዝርዝር መጣራት ይኖርበታል ያሉት የኮሚሽነሯ ቃል አቀባይ ሩፐርት ኮልቪል ማን ነው ትእዛዝ የሰጠው? ማን ነው ያቀደው? እነማንስ ያውቃሉ? ይሄ ሁሉ ጥያቄ መልስ ይፈልጋል ብለዋል። የተቃውሞ ሰልፉ ምክንያት ፖሊስ ሰው ይገላል፣ ሴቶችን ይደፍራል፣ አስፈራርተውም ገንዘብ ይቀበላሉ የሚል ብሶት ለማሰማት ነው። በጸጥታ ኃይሉ ውስጥ ስር የሰደደ ችግር አለ ሲሉም ቃል አቀባዩ አክለዋል። ሕዝቡ የጸጥታ ኃይሉን አያምነውም። ይህ መፍትሔ እስኪያገኝ ሀገሪቱ ውስጥ ከባድ ችግር ይኖራል ሲሉም አክለው ተናግረዋል። የናይጄሪያ የጦር ኃይል መጀመሪያ ላይ ወታደሮቼ በተቃዋሚዎች ላይ ተኩስ አልከፈቱም ብሎ ነበር። በኋላ ደግሞ የፖሊስ ሚኒስትሩ ለጋዜጠኞች በሰጡት ቃል ተኩሱ የሚል ትዕዛዝ አልተሰጠም ሲሉ አስተባብለዋል። የጦር ሰራዊቱ የውሸት ወሬ ፌክ ኒውስ ሲልም አጣጥሏል። የተባበሩት መንግስታት ከፍተኛ የሰብአዊ መብት ኮሚሽነሯ በግድያው ዙሪያ በአስቸኳይ ነጻና ግልጽ ምርመራ እንዲከፈት መጠየቃቸውን ቃል አቀባያቸው አመልክተዋል። ህዝቡ የድርጊቱ ተጠያቂዎች የማይታሰሩበትን የተለመደውን አይነት ምርመራ ከእንግዲህ አይቀበልም። ይሄ ግልጽ ነው። ይሄ ደግሞ ህዝቡ በሌጎስ ጎዳናዎች ብቻ ሳይሆን በሌሎችም ከተሞች በግልጽ እያሳወቀ ነው። ስለዚህ ነገሩ የተጠያቂነት ጉዳይ ነው። የናይጄሪያ የጸጥታ ኃይሎች ለአመታት ከተጠያቂነት ሲያመልጡ ኖረዋል። ይሄ መገታት አለበት። የሀገሪቱ መሪዎች የህዝቡን አመኔታ ማግኘት ከፈለጉ አሁኑኑ ተጨባጭ እርምጃ መውሰድ አለባቸው ሲሉ ሚሸል ባሽሌት አጥብቀው አሳስበዋል።